Yut Atuç Alım የ27 ዓመቱ ወጣት አለባቸው ምህረት የጓደኞች ከዩኒቨርሲቲ ሊመረቁ ጉድ ጉድ እያሉ ነው። አለባቸው በ2004 ዓ.ም የአስረኛ ክፍል የመልቀቂያ ፈተና ውጤቱ 3.6 የነበረ ቢሆንም ትምህርቱን የመቀጠል ፍላጎት ግን አልነበረውም። ወጣቱ የመረጠው የሽመና ሙያ የስራ ባህሪ ፈታኝ ከመሆኑን ባሻገር በማህበረሰቡም ዘንድ የተናቀ ነበር። 2004 ዓ.ም ነው አስረኛ ክፍል የጨረስኩት። አስረኛ ክፍል ሲጨርስ ስሪ ሲክስ ነበረኝ ቤተሰብ ጀምሮ ጓደኛ፣ አካባቢ፣ ህብረተሰብ ትምህርት እንድማር እንጂ ወደ ሽመና ስራ እንዲቀላቀል ፈቃደኛ አልነበሩም። ነገር ግን እኔ የግድ መስራት ስላለብኝ ምንድን ነው ያደረግኩት? አገር መልቀቅ ነበር በወቅቱ የወሰንኩት። ከጎንደር ወደ ባህር ዳር ነበር ያመራሁት። ካፒታልም አልነበረም፣ ብዙ ልምድም ሽመና ላይ አልነበረም። ባህር ዳር መጥቼ ከሰው ነበር ተቀጥሬ የምሰራ ነበር። በአማካይ በቀን አስራ ስምንት ብር ነበር የማገኘው አንድ ልብስ ጨርሼ። አድካሚ ነው ማንኛውም ስራ፣ መቼም ሳትደክም አይገኝም እና ቀን መቀመጥ ብቻ ሳይሆን ብዙ ጊዜ በሽመና ስራ የሚሰሩ ባለሙያዎች ውጤታማ ካለመሆናቸው አኳያ ያን ስራ እንድሰራም አይገፋፉም ነበር ቁጭ ብለው መዋል አለ። እንዲያውም ምንድን ነው የሚባለው አካል ጉዳተኛ ብቻ እንደሚሰራ አድርጎ ነበር የሚቆጠረው እና እንዲሁም ደግሞ ሀገር ቀየረም ስሰራ እንዴ ወጣት ነ እኮ አንተ፣ ሌላ ነገር መስራት እየቻልክ ሽመና ላይ እንዴት እዚህ ላይ ቁጭ ብለህ ትውላለህ? ይሉም ነበር። በህብረተሰቡ ምርቱን ይወዳል፣ የሚሠራውን ባለሙያ ግን ያንቋሻል። ቤት ልከራይ ስል እንዴ ሽመና ነው እንዴ የምሰራው? ሽመና ከሆኑማ ቤታችን አናከራይም በማለት ሶስት ጊዜ መስሪያ ያፈረስኩበት ሁኔታ ነበር። በረንዳ ላይ ሁሉ የሰራውበት ወቅት ነበር። አዲስ አበባ ተወልዶ ያደገው ወንደሰን ለበርካታ አመታት የሰራበትን የሽመና ሙያ የተማረው ከቤተሰቦቹ ነው። ወንደሰንም እንዳለባቸው ሁሉ የሽመና ሙያ ፈታኝ እንደሆነ ይስማማል። አስቸጋሪ ነገሩ በሙያው ላይ ያሉ ሰዎች ተጠቃሚ ያለ መሆናቸው ነው። የሚያስደስትህ ነገር ደግሞ አንተ የሰራኸው ነገር ሰዎች ለብሰውት ሚዲያ ላይ ስታያቸው፣ የተለያየ ቦታ ላይ ስታይ፣ አንተ ደክመህበት ደግሞ በባለሙያዎች በዲዛይን ተጠብቀው አሳምረው ሰርተው ውበቱን ስታየው ትረካለህ። ይሄ አስደሳች ነገሩ ነው። አድካሚነቱ ግን ያው ልፋት አለ። ብዙ ትደክማለ፣ ትወጣለ፣ ትወርዳለ። ሽመና ስራ ጨርቁ ተለብሶ ሲታይ ከመሸመኑ በፊት ያሉት ብዙ እንትኖች አሉ። ጠውረዶች፣ ድሩ ይገዝተህ፣ ድሩ በርሾ ተነግሮ፣ ከዛ በኋላ ተደርቶ ተቋጥሮ ነው የሚሰራው እና ያ የአንድ ካምንትን ብለው ሙያ ላይ ያለው ሰው ተጠቃሚ አይደለህም። ለምን ከአንተ መጥቶ የሚወስዱ ሰዎች ናቸው የተለያየ ዲዛይን ሰርተው የተለያየ ነገር ፈጥረው እንትን የሚሉት በመሰረቱ ያው ራስ ወዳድነትን ያሳያል። በዛ ዋጋ እዛ ሲሸጥ እዚህ ጋር ደግሞ አንድ ሸማኔ ያንን የሚሸጥበት በኢትዮጵያ ብር ከመቶ ሀምሳ ብር ያልበለጠ ይሸጣል። እነሱ እንግዲህ ምናልባት ስፌትና የተወሰነ ጥልፍ ነው የሚጨምሩበት። ግን ያው ሸማኔውም ራሱን ሁልጊዜ በዛ ሙያ ላይ ያለ የተሻለ ነገር እየፈጠረ ቢሄድ እሱም ተጠቃሚ ይሆናል። ኢትዮጵያ ላይ ጥጥ ተፈልቅቆ ተፈትሎና ተዳውሮ በሸማኔ ድንቅ ሙያ ከድርና ማጋር ተሸምኖ የተመረተ አንድ ሸሚዝ አሜሪካና አውሮፓ ላይ ከ155 እስከ 255 ዶላር ይሸጣል። በእርግጥ የልብስ ቅድ ባለሙያዎቹ እጅም አለበት። እነዚህ አልባሳት በድረገጽ ሲተዋወቁ ሙሉ በሙሉ በእጅ መሰራታቸውና በባህላዊ ስልት መመረታቸው የሸማቾችን ቀልብ ለመሳብ በማስታወቂያነት ግልጋሎት ላይ ይውላሉ። ይህ ለወጣት የሽመና ባለሙያዎች የሚዋጣ አይመስልም አለባቸው የልብስ ቅድ ባለሙያዎቹ የኢትዮጵያ ባህላዊ አልባሳት በአዳዲስና ቀልብ ሳቢ ንድፎች ተቀባይነታቸውን ማሳደግ መቻላቸውን ቢስማማም የሽመና ባለሙያዎቹ የሚያገኙት ክፍያ ግን ፍትሐዊ እንዳልሆነ ያምናል። ምናልባት ያ ልብስ ካልተመረተ መሰፋት አይችልም፣ መጠለፍ አይችልም። ጥቅም አኳያ ስናይ ደግሞ ባለሙያዎች ተጠቃሚ አይደሉም። አንድ ሳምንት አካባቢ የሚወስድ ልብስ አለ። ይሄን አንድ ሳምንት የሚወስድ ጊዜ ሰርተው ግን ተጠቃሚ አይደሉም። እዚህ ጋር በተለይ ዲዛይነሮች ነው ትልቁን ድርሻ የሚይዙት። ነገር ግን አሁኑ ግን ነጋዴ ነው እንደሚጠቀምበት እርግጠኛ ሆኜ መናገር የሚችለው። ሸማኔዎች አንድ ሺ አምስት መቶ ብር ይሸጣሉ እንበለ ነጋዴ እንደ ሶስት መቶ ብር ቢጨርስባቸው ነው። ከሙያውም ስላለሁበት ሶስት መቶ ብር ጥሬቃ ይጨርስባቸዋል። አብዛኛውን ጉልበት ነው። አንድ ሳምንት በላይ የሚወስድ ልብስ ይኖሩ ይችላል። ለዛውም በጣም መስዋዕትነት ከፍለው ነው ያን የሚሰሩት። ስራውን በዛ አሰርች በጣም አድካሚ ነው። ከዛ በኋላ የሀበሻ ልብስ እንደሚታወቀው ብዙ ፕሮሰስ አለው። ጥልፍ አለ፣ ልብስ ፌት አለ፣ ከስር የምንጠቀመው ገበር አለ። እነዚህ እነዚህ ነገሮች ሲጨማመሩ ልብሱን ውድ ሊያደርጉት ይችላሉ። አራት ሺ አምስት ሺ መሸጡን ብቻ አይደለም። ተጠቃሚ አይደሉም ባለሙያዎች። እንደኔ እምነት አሁን ተጠቃሚ ይሆናል መሆን ያለባቸው ብዬ የማስበው ዳይሬክት በቃ በማህበር በመደራጀት ተጠቃሚውን ማግኘት መቻል አለባቸው። አምራች አለ፣ ደላላ አለ፣ ነጋዴ አለ። እንግዲህ ሶስተኛ ወገን አራተኛ ወገን ነው ተጠቃሚ የሚያገኘው እና መሀል ላይ ግን ደላላ ቁሞ፣ ነጋዴውም ቁሞ ተጠቃሚውን አምራቹ የሚገናኝበት ነገር ቢመቻች አምራቾች የተሻለ ነገር ያገኛሉ። ነገር ግን አንዳንዴ ደግሞ ስለዚህ ይሄ የግንዛቤ ችግርም አለ። በአጠቃላይ ግን ያው አምራቾች ብዙ እየተጠቀሙ አይደሉም። ለዛም ነው በደንብ ተለውጠው ማናያቸው። ለዘመናት የበዓላትና የሰንበት ተደርገው የተፈረጁት የኢትዮጵያ አልባሳት ባለፉት ጥቂት ዓመታት በልብስ ቅድ ባለሙያዎች ጥረት በዓለም አቀፉ የፋሽን ኢንዱስትሪ ትኩረት ማግኘት ጀምረዋል። ስመጥሮዋን የኢትዮጵያ ሞዴል ሊያ ከበደን የመሰሉ ባለሙያዎችም የኢትዮጵያ ባህላዊ አልባሳትን ለምዕራባውያኑ አኗኗርና ምርጫ በሚመች መንገድ በማቅረብ ንግዱ ውስጥ ገብተዋል። አብዛኞቹ የኢትዮጵያ ባህላዊ አልባሳት የቅድ ባለሙያዎች ግን የሽመና ባለሙያዎች አይደሉም አለባቸውና ወንደሰንም ወደ የባህላዊ አልባሳት ቅድ ሥራና ንግዱ ገብተዋል። ወንደሰን ከሽመና ሥራው ጎን ለጎን የልብስ ቅድ ሙያን በግሉ ተምሯል። እኔ ለምሳሌ በሽመና ከዛ በኋላ ግን የራሴን ዲዛይን ተምሬ የራሴን ሱቅ ከፍቼ አሁን በራሴ ሸማኞች ከራሴን ትንያል። በሙያው ላይ ያለው አንድን ዲዛይን መፍጠር ስፈልግ ወረቀት ላይ እነድፋለሁ። ከማያቸው ለምሳሌ አንድ ሰው ኖርማል ቲሸርት ለብሶ ካየሁ ቀለም አገባቡን ከለር አገባቡን አይና፣ ይህኛው ከዚህኛው ጋር ቢሆን ምን ያህል ያምራል ምን ያህል ውበት ይኖረዋል የሚለውን የራሴን ግምት ወስጄ፣ ክሮቹ ስላሉ ሁሉንም ክሮች እየደበላለሁ፣ ውበቱን አየዋለሁ። ከዛ በኋላ ግን ብለህ የምትፈጥራቸው ዲዛይኖች አሉ ማለት ኢለመንተሪ እያለ ትዕል ስትማ ዝም ብለህ ሞነጫ ጥረው እንደዚህ አድርገው እንደዚህ አድርገው ትባላለህ። ደፋር ከሆንክ በደንብ ሞነጫ ጥረስ ጥሩ ነገር አብስትራክተር ሰራለ። እንደገና ከፈራህ ደግሞ ጥሩ ነገር አበለሻሽተህ ተመልሰዋለህ። እዚህም ስራ ላይ የአንተ ድፍረት ይወስነዋል። ለመስራት በቃ ፍላጎቱ ካለ ይመጣል። ቀላል ነገር ነው። አዲስ ነገር ስሞክር ቢጫ ከለር በጣም እጠቀማለሁ። ሌመን እጠቀማለሁ። ኦሬንጅ ከለር እነዚህ ሶስቱ ከለሮች የትኛውንም ከለር የመረበሻ አቅም አላቸው። ቢጫን የትኛው መሀል ብታስገባው ጎልቶ ይታያል። ሌመን ደግሞ ወደ ኤሌክትሪክ ከለር የሚሄደው ሌመን አለ። እሱንም አሁን እኮ ከለሮች መሀል ብታስገባው በጨለማ ሁሉ ልታየው ትችላለህ። ኦሬንጅም እንደዛው። እነዚህ ከለሮች ልብሱን ትኩረት እንዲያገኝ ሆነ በደንብ ይታያሉ። አለባቸው የሽመና ሙያን ፍለጋ ትምህርቱን ትቷል። መኖሪያውንም ከጎንደር ወደ ባህር ዳር ቀይሯል። የሽመናን ሙያ እስከ አዲስ አበባ እና አክሱም ዘልቆ ቀስሟል። ግን ይህ ሁሉ በቂ አይደለም። ዛሬ ላይ በኃላፊነት የሚመራውን አለባቸውና ማስተዋል የሽመና ስራ ህብረት ሽርክና ማህበር ለመመስረት ብዙ ጣውረዶቹን አልፏል። ሙያ ነበር በደንብ መማር የምፈልገውና ሙያውን በደንብ ስላልቻልኩት አዲስ አበባና አክሱም በመሄድ ሙያውን በደንብ አካበት። ልክ ሁለት ሺህ ስድስት መግቢያ አካባቢ፣ ግን መስከረም ወር ላይ የቦታ ጥያቄ አቅርቤ ነበር በክፍለ ከተማ አማካኝነት። ነገር ግን ያ ቶሎ ሊሰጠኝ አልቻለምና ምንድነው የወሰንኩት? ወደ ጃፓን አገር አይ ጓደኛ ነበረኝና ፕሮሰስ ጀምሬ ፓስፖርቱ ላውጥቼ ነበር። ወደ ጃፓን ሀገር ልሄድ ብዙ ነገር አስረኛ ክፍል ቱሪስቲክስ ስሎ ባለመማሪም የነሱ ጫናም ስለነበረ ይቆጨይም ስለነበር በዚህ ደግሞ ውጤታማ ካልሆንኩ እንዴት ነው ወደ ቤት የምመለሰው? ስለዚህ ወደ ውጭ ሀገር መሄድ መቻል አለብህ የሚል ሀሳብ ቀይሬ ልሄድ ነበርና ነገር ግን በዛን ሰዓት በክፍለ ከተማው ጉብኝት በሚያደርጉ ሰዓት ኢንተርፕራይዞች በግላቸው የሞከሩ ኢንተርፕራይዞች አዲስ አበባ ነበርኩ፣ ደወሉልኝ። ወደ ባህር ዳር ተመለስኩ፣ አነጋገሩኝ። ጥቃቅንና አነስተኛ ተደራቸው ንግድ ፈቃድ እንዳወጣ አደረጉ። ንግድ ፈቃድ አወጣው። ወዲያውኑ ያለኝን የስራ ጥንካሬ ያለኝን ታሪክ ስነግራቸው በጣም ደስ ብሏቸው አራት መቶ ካሬ ሜትር ሰጡኝ። ወዲያውኑ የተለያዩ ስልጠናዎችን ወሰድኩ። ያኔ እንደዛ እያመረጥኩ እያለ ለነጋዴዎች ነበር ማስረክብ የነበር ለነጋዴዎች ሳስረክብ፣ ብዙ ተጠቃሚ አይደለውም። የኦርጋናይዝድ ሆን አይደለም ማህበሩ ሰፊ ያስፈልጋል፣ ጠላፊ ያስፈልጋል አዛው። ነገር ግን ልብሱን እናመርትናኛ ለነጋዴ እናስረክባለን። ነጋዴ ለጠላፊ ለሰፊ አድርጎ ለተጠቃሚ ያደርሳል። በኋላ ግን ቀስ በቀስ ሰፊ የሆነ ቦታ አገኘው፣ ስልጠና አገኘው። ሀያ ፐርሰንት ትቆጥብና በአብቁት አማካኝነት ሰማንያ ፐርሰንት ተጨምሮ ብድር ይሰጣል። እነዚህ ነገሮች ካገኘው በኋላ ግን ልብስ ቤት የራሴ እንዲሆነኝ ያደረጉ። ሽመናም በተመሳሳይ ጠላፊዎች እስከ ጥጥ መፍተል ድረስ እነዚህን በፈር በማስያዝ ወደ ስራው ገባው። አሁን የምትሰራቸው ስራዎች ምን ምንድን ናቸው? አንተና ማህበረ አሁን የወ ሴቶች አልባሳት ቀሚስ አለ ሙሉ ቀሚስ የወንዶች ሱሪ፣ ሰደሪያ አለ፣ የአልጋ ልብስ አለ፣ መጋረጃ አለ፣ ቦርሳ አለ ፎጣ ደግሞ አለ። በተለይ ገጠራማ አካባቢ የሚሸጥ ፎጣ አለ። አሁን ሁለት መቶ ሀያ ሰራተኞች ያሉን በስራችን ውስጥ መቶ ሰማኒያ ሴት፣ አርባ ወንድ። አሁን በካፒታል ደረጃ ሁለት ነጥብ ሁለት ደርሷል። ሁለት ሚሊዮን ሁለት መቶ ሺህ ማለት ነው። ወንደሰን የሽመና ሙያ በቅርበት ማወቁ በልብስ ቅድ ሙያውም ይሁን በንግድ ስራው ውስጥ ስኬታማ እንዲሆን እንዳገዘው ይናገራል። አሁን ከ24 ሸማኔዎች ጋር በትብብር የሚሰራው ወንደሰን የባህላዊ አልባሳት መሸጫ ሱቅም ባለቤት ነው። እኔ ለምሳሌ የሙሽራ ሰራለሁ፣ የወንድ ሰራለሁ፣ የሴት ሰራለሁ ሽመና ሙያው ላይ ስላለሁበት ብቻ ለሸማኔው ምን ማድረግ እንዳለበት በስልክ ብነግሮ ይረዳኛል። ለምን ሽመና ስራ ላይ ገብቼ ስለወጣሁበት። የሽመና ሙያ ሳይኖረው በዲዛይን ላይ የገባ ሰው ምናልባት ፎቶ ይዞ ወይ ደግሞ ስዕል ይዞ ነው እንጂ ሊያስረዳው የሚችለው ሸማኔውን፣ እንዴትም አድርጎ ሊገልጽለት አይችልም። አያውቀውማ። እኔ ለምሳሌ ይችኛዋን አንዷን አንስታ አንዷን ወርወር፣ ይችኛዋን በዚህ በኩል አድርገ እንደዚህ ብታደርጋት ይሄ ጥበብ ይመጣልሃል ብዬ በደንብ ላስረዳው ይችላሉ። ስለሰራው ስለማቀ አድማጮች የዛሬው የወጣቶች መሰናዶ ይህን ይመስል ነበር። እሸቴ በቀለ ነኝ። ጤና ይስጥልኝ።